ሰላም እንደምናመሻችሁ፣ የጋቢና ቪ አድማጮች የዕለተ ማክሰኞ ጥር 10 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም ወጣቶችን የሚያዝናኑ የሚያስተምሩ ያልናቸው መሰናዶዎች አዘጋጅተናል። ከእነዚህ መካከል እንደ ሀገር ውስጥ በዚ ዘመን ጥፋት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበርና የእነሱን አፍንጫ ከዚያው ከሰውነታቸው አካል ውስጡ አፍንጫ ይሰራላቸው ነበር። አሁን ደግሞ የሰማችኋቸው በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን ነው። በኢትዮጵያ የፕላስቲክ ቀዶ ጥገና ሕክምና ያለበትን ደረጃ የሚያስቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም እንጋብዛለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስምንሽ የቆየነኝ በማቀናበር ደግሞ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማል። i አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናመሽታችኋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ ከዛሬ ጀምሮ ለሶስት ቀናት የሚከበረው የጥምቀት በዓል ዛሬ በተለያዩ የሀገሪቱ ክፍሎች እየተከበረ መሆኑ ተገለጸ። በተለይም በሺዎች የሚቆጠሩ የዲያስፖራ ማህበረሰብ አባሎ የተገኙበት ታሪካዊቷ ጎንደር ከተማና አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች የዛሬው የከተራ በዓል መከበር መጀመሩ ተገልጿል። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። የሱዳን የጸጥታ የፖለቲካ ኃይሎች ትላንት ሰኞ ሰባት ተቃዋሚዎችን መግደላቸውን የሱዳን ሐኪሞች ማህበር አስታወቀ። የሱዳን ደህንነት ሹሙ ለቀውሱ ተጠያቂ የሆኑትን ሰዎች ለፍርድ እንደሚያቀርብ አስታውቋል። ትላንት ሰኞ የተገደሉት ሰዎች መፈንቅለ መንግስቱን በመቃወም በተደረጉት ሰልፎች እስከዛሬ የተገደሉትን ሰዎች ቁጥር ሰባ አንድ እንደሚያደርሰው ተነግሯል። የወታደራዊ መሪ ጄኔራል አል ቡርሃን ትላንት ሰኞ ከጸጥታ ኃላፊዎች ጋር አስቸኳይ ስብሰባ ያደረጉ ሲሆን ሊመጣ የሚችለውን የሽብርተኝነት አደጋ ለመቋቋም የጸረ ሽብር ኃይል ለማቋቋም ከስምምነ ስምምነት መደረሱን የሱዳን ልዕልና ምክር ቤት አስታውቋል። መንግስት ባወጣው መግለጫ ሰላማዊ ተቃውሞን ወደ አመፅ በመቀየር ቀውስ ፈጥረዋል ያላቸውን ወገኖች ተጠያቂ ለማድረግ መታቀዱም ተመልክቷል። ባለስልጣናቱ በቀውሱ በርካታ የጸጥታ አስከባሪዎች መቅሰላቸውን ገልጸዋል። ባለፈው ሐሙስም አንድ የፖሊስ ጄኔራል ከተቃዋሚዎች በተሰነዘረ ጥቃት በስለት ወቅቶ መገደሉን የሱዳን ባለስልጣናት አስታውቀዋል። የትናንቱ ጥቃት የተካሄደውም የዩናይትድ ስቴትስ ዲፕሎማቶች የአፍሪካ ቀንድ መልእክተኛ ዴቪድ ስታተርፊልድ እና የአፍሪካ ጉዳይ የረዳት ዋና ጸሐፊ ሞሊፊ ወደዚያው እያመሩ ባሉበት ወቅትና ዋሽንግተን ሎራት የዘለቀው ቀውስ እንዲረግብ ለሽምግልና ጥረት በማድረግ ላይ እያለች መሆኑም ተመልክቷል። በሳዑዲ አረቢያ የሚመራው የአረብ ሀገራቶች ወታደራዊ ጥምረት የሁቲዎቹ ይዞታ በሆኑ የየመን ዋና ከተማ ሰነዓ አካባቢዎች ላይ ባለፈው ሌሊት ከባድ የተባለ የአየር ድብደባ አድርሷል። ጥምረቱ ድብደባውን ያደረሰው ሁቲዎቹ የተባበሩት አረብ ኤሚራቶች ውስጥ ትላንት የድሮን ሚሳይል ጥቃት ከፈጸሙ በኋላ ነው። በጥቃቶቹ ሲቪሎችን ጨምሮ የሕይወትና የንብረት ውድመት መድረሱን ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ወረራ ልትፈጽም እየተዘጋጀ እየፈጀች ነው የሚል ስጋት ባለበት በአሁኑ ሰዓት ከዩክሬን ፕሬዝዳንት ጋር ለመነጋገር ወደ ዩክሬን መጓዛቸው ተነገረ። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ በአጣዳፊ የተዘጋጀው ጉዞ ብሊንከን ከዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ እና የውጭ ጉዳይ ሚኒስትሩ ዲሚትሪ ኩሊባር ጋር ነገ ረቡ ኪየቭ ውስጥ ተገናኝተው እንዲነጋገሩ በመታቀዱ እንደሆነ አስታውቋል። የሚኒስትሩ መግለጫ ጨምሮ እንዳመላከተው የጉዞው ዓላማ ዩናይትድ ስቴትስ ለዩክሬን ሉዓላዊነትና የግዛት አንድነት መጠበቅ ያላትን ቁርጠኝነት ያሳያል ብሏል። ብሊንከን ወደ ጀርመን በማቅናትም ከጀርመን የውጭ ጉዳይ ሚኒስትር አናሌና ባሮቦካ እንደሚገናኙና በሩሲያ ጉዳይ ስላለ ዲፕሎማሲያ ጥረትም እንደሚነጋገሩም መግለጫው አመልክቷል። በሌላ ዘገባም የጀርመን ውጭ ጉዳይ ሚኒስትር ሩሲያን እንደሚጎበኙም ተነግሯል። የብሊንከን ጉዞ ባለፈው ሳምንት ውስጥ በሩሲያና ዩናይትድ ስቴትስ ባለስልጣናት መካከል ዩክሬንን አስመልክቶ በጄኔቭ የተካሄደው ስብሰባ ያለምንም ውጤት መጠናቀቁን ተከትሎ መሆኑ ተመልክቷል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ወደ ስመኝሽ የቆየ እመልሳችኋለሁ። ኢደንን፣ ለዜናው አመሰግናለሁ። አድማጮች፣ ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ኸርዝ፣ በ19 ሜትር ባንድ በ15580 ኪሎ ኸርዝ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በዓሉን ለምታከብሩ መላው የክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ እንላለን። ወደ ተከታዩ መሰናዷችን እንለፍ። የፕላስቲክ ቀዶ ጥገና ሰዎች ቀድሞ የነበራቸውን ገጽታ የሚመልሱበት የሚገነቡበትና የሚቀይሩበት የህክምና ዘዴ ሲሆን ገጽታን በተለያዩ አደጋዎች ካጡ በኋላ ለመመለስ የሚደረግ ህክምናና የውበት ማሻሻያዎችን ያካትታል። በኢትዮጵያ በማደግ ላይ የሚገኘውን ይህን ህክምና በተመለከተ ኤደን ገረመው በነርቭ ምክንያት እጃቸው ላይ የደረሰውን ጉዳት ታክሞ የዳኑትን አቶ ከድር ሸርሞሎ እንዲሁም የኢትዮጵያ ቀዶ ጥገና ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን አነጋግራለች። ቀጥሎ ይቀርባል።

በዲላ ከተማ ነዋሪ ሲሆኑ የሁለት ልጆች አባት ናቸው። በግራ እጃቸው ላይ የደረሰ ጉዳት ሶስት ጣቶቻቸው ታጥፈው እንደቀሩና የነርቭ ጉዳት እንዳደረሰባቸው ይናገራሉ። ነገር ግን በተደረገላቸው የፕላስቲክ ቀዶ ጥገና ህክምና መዳናቸውንም ነው የሚገልጹት። ይሄ የህክምና መንገድ ታዲያ ከፕላስቲክ ቀዶ ጥገናዎች መካከል አንዱ የሆነው ዘርፍ ነው። ለእሳቸው የተፈጸመላቸው የእሳቸው ቀዶ ጥገና የሰሩትና ኢትዮጵያ ውስጥ ይሄ ቀዶ ጥገና ይስፋፋ ዘንድ የበኩላቸውን እያበረከቱ የሚገኙት የኢትዮጵያ የቀዶ ጥገና ማህበረሰብ ፕሬዝዳንትና የኢትዮጵያ የፕላስቲክ ቀዶ ጥገና ማህበር የቀድሞ ፕሬዝዳንትና የአሁኑ ስራ አስፈጻሚ ኮሚቴ አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር አታክልቲ በራኪ የዛሬ እንግዳዬ ናቸው። አስቀድሜ የጠየቅኳቸው ስለ ህክምናው እንዲያብራሩልኝ ነው። በመሰረቱ እንደዚህ ፎርምን ባይዝም ለብዙ ዘመናት ሲሰራ ነበር የህክምና አይነት ነው። ከሶስት ሺህ ዓመት ፊትም ሰዎች ይህንን የህክምና ይጠቀሙ ነበር። እና ለዚህ እንዲያውም ብዙ ጊዜ የሚገለጸው ይጠቀሳል። አንድ ሰው አለ ሹሩታ የሚባል ሰው ይ ነው ህንድ ሀገር ውስጥ በዛ ዘመን ጥፋት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበር። እና የእነሱን አፍንጫ ከዛው ከሰውነታቸው አካል ውስጡ አፍንጫ ይሰራላቸው ነበር ከዛም በኋላ እንግዲህ የፎርምም ሳይዝ በአጠቃላይ ባህላዊ ህክምናም ሆነ በኋላም ደግሞ ይ ደግሞ እንደዚህ ህክምና እያደገ ሲመጣ ፎርም እያያዘ እያያዘ መጥቶ ከዛ በኋላ ግን በሁለቱ ትልልቅ የዓለም ጦርነቶች ሌሎችም የተከሰቱ ሁኔታዎች ፎርም እንዲይዝ አረገ እና ምንድን ነው ተርሚኖሎጂውን ስንወስድ ቃሉ ይሄ ቃል ሙሉ በሙሉ ሙያውን አይገልጸውም። ነገር ግን ለመነሻ ያህል ላስቲክ አንድ ምትን ቅርጽ መስጠት ማለት። ስለዚህ በፕላስቲክና ሪኮንስትራክቲቭ ሰርጀን የህክምና ሙያ ሁለት ትልቅ ነገሮች እናያለን። አንደኛው ቅርጽ መስጠት ነው፣ ለአንድ ለቁድ አካል ወይም ደግሞ በሀይቆድልም መሻሻል ያለበት አካል ነው። ያንን አካል ቅርጽ መስጠት ነው። ወደ ኖርማል ለይታ ወደ ለሚያመች ቅርጽ መስጠት ነው። ሁለተኛው ደግሞ የመስራት ችሎታን በተለያየ ምክንያት በምናጣበት ጊዜ ወደ በኋላ ልንመጣ እንችላለን። እሱ ላይ ያንን ያጣነውን የመስራት አቅም እንደና እንዲኖረን እና ተመልሰን ወደ አስደሳቸው የሆነ አእምራቸው የሆነ ሰው ሆነን እንድናገለግል እንድንኖር የሚያደርግ እነዚህ የያዘ ሰፊ ሙያ ሲሆን አንዳንድ ጊዜም ከሌሎች ሙያዎች ጋር ድንበር ሽትንም ይቀራል። ከአንገት በላይ ሊቀራ ይችላል፣ ከማግዜ ነፌሻል ሰርጀሪ ከሚባለው ጋር ሊቀራ ይችላል እና ሰፊ ሙያ ነው። በጥቅም ይሄድ ይመስላል። እንግዲህ አሁን በአለም አቀፍ ደረጃ ያለው የህክምና ደረጃና በኢትዮጵያ ያለበት ሁኔታ ምን ይመስላል? ያው ምንድን ነው፣ እንደ ማንኛውም የእድገት ጥያቄ እንደኛ አይነት ሀገሮች ብዙ ጊዜ በብዙ ነገር ወደኋላ ይቀራሉ። አንዱ ወደኋላ ኋላ የሚቀሩበት ደግሞ የህክምና አስተጣት ደረጃውና ስፋቱ ነው። ስለዚህ ፕላስቲክ ሰርጀሪ የፕላስቲክ እና ሪኮንስታል ቀዶ ሕክምና ተማረሳዊ የሆነ ጥቃፈኝታ አለው እና ለማወዳደር በጣም ያስቸግራል። የሰውን ቁጥር በጣም ብዙ ነው። ለዛ ሙያ የሚያስፈልገው ቀዶ ጠጋኝ ብቻ አይደለ፣ በተጨማሪ ሌሎች ባለሙያዎች የሚገቡበት ትልቅ ዘርፍ ስለሆነ በደንብ ሁሉን አቀፍ የሆነ ሆሊስቲክ የሆነ ስራ መስራት ይቻላል። ውጭ የሚሆነበት ጊዜ ያደግበት ሀገር ላይ ነው የሚሄድበት ጊዜ እኛ ሀገር ላይ ደግሞ እነዚህ ነገሮች ብዙ አይታዩም ቤት የትኛን ሀገር ምንድነው ሶስት ምሳሌ መክፈል ይችላል እንደ ታሪክ የፕላስቲክ ታሪክ ውስጥ ህክምና ሶስት ትልልቅ ምዕራፎች አሉ አንደኛው ምዕራፍ ከአስራ ዘጠኝ ሰባ አራት አመት ገ በአውሮፓ አቆጣጠር በፊት የነበረው ነው በዛ ጊዜ ስራዎች ምንም ብዙ ሪከርድ የለም ግን በበበቀጥታን ባይሆን ቀጥታ ባልሆነው መንገድ አንዳንድ ስራዎች እንደሚሰሩ አመለካች ነገሮችን እናውቃለን ለምሳሌ በአላት ማዕከል መልቲናሽናል ጆ በነበረበት ጊዜ የስጋ ደውል ህክምና የሚሰጡ ሰዎች አብረው በተጓዳኝ የሪሃብቲቲቭ ሰርጀሪ የሪኮንስትራክቲቭ ሰርጀሪ ይሰጡ ነበር። በእጅ ላይ፣ በነርብ ላይ፣ በፊት ላይ፣ በእግር ላይ፣ በቁሱቦች ላይ ብዙ ህክምናቸውን ይሰጡ ነበር ተገቸ ምክንያቱም ለዘጠና አመት የቆየ ሆስፒታል በመሆኑ ሌሎቹም ሆስፒታሎች እንደዚህ የነበሩ ይመስለኛል። ሌላው ደግሞ በሚሽነሪ የሚኖጡ ሰዎች ተቀላቅለው ያንን ህክምና የሚሰጡ ይመስለኛል። እና ከሰ ሰባት በፊት የነበረው ነገር በእውነት እንትን ይፈልጋል፣ ጥናት ይፈልጋል፣ በደንብ ሪከርዶች ካሉ ለማየት የሚያስችል ምናምን ይመስለኛል። ሰፊ የጥናት ርዕስ ሊሆን ይችላል። አድማጮች ኤደን ከዶክተር አታክልቲ ባራኪ ጋር የነበራት ቆይታ አላበቃም። ቀጣዩ ክፍል በነገው ምሽት ይቀርባል። ወደ ተከታዩ መሰናዷችን እንለፍ። ህጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርስ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድን ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር በወላጅ መሀል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ሊያደርጋቸው ይችላል። ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል? ስል ወላጆችንና የቤተሰብ አማካሪ አነጋግሬ ያለሁ። ወደዛው እንለፍ። ፍቅረ ሰላም ጌትነት የስምንት ዓመትና የአምስት ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ ከሶስተኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለማድን አልሄድም ማለት ምናምን እያለ ያለቅስ ነበር እና በጣም በጣም ያስቸግረን ነበር የመጀመሪያው አካባቢ የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር። አትሄዱ ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን ምን አጋጠመው ምን ሆንክ፣ ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛው ነው፣ ከሱ ጋር መዋል ፈልጋለሁ ምናምን ስላለች ስለዚህ፣ ቤት ያለውን ነገር እንዲህ ያረጋሉ ወይም ከኛ ጋር ያለውን ነገር ማለት ነው። በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህጻንነት ዕድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዝኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው። በማልቀስ ሊገልጡት ይችላሉ። በመታመም ሊገልጡት ይችላሉ። ነጭማጫ በመሆን ትኩረት በማጣት፣ በተለያየ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ ራሱ በደበቅ ወላጆቻቸውን ይዘው አለቅ ማለት እንደሱ እንደሱ አይነት ሊያሳዩ ይችላሉ። ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የዕድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደ የዕድሜያቸው እና የአናኗሯቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ። ልጆች የሚተማመኑበት የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት ስድብ ነቀፌታ ካለ መሸማቀቅ ካለ ወደ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል። ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምሮ ያብራራሉ። ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሰው ልጆቻችን ሊታመሙ ይችላሉ በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን፣ የድባቴ የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላልና ዝም ብለን በደፍጣጣው ከማውገዝና በደፍጣጣው የሆነ ነገር ከምንላቸው ምንድን ሆነው ሊሆን ይችላል። በተለይ ቅድም የዘረዘርኩላችሁ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸው እና የተለያየ ፍርሃት አእምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል። ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል። ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል፣ ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው፣ ተስፋ መቁረጥ የእኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን። አንደርስታንድ ላናደርጋቸው እንችላለንና፣ ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው። ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል። ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናምን ደግሞ ዛሬ እንዲውናል ደግሞ እንዲውናል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው የማየውም ብሎ ያንን ተከታትሎ ልጆችን በተጣለ መዘር ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ ልጆች የበለጠ ቤታቸውንም እንዲጠሉ፣ እንዲፈሩ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደርጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል። ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ። ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረጹት እና ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ እየበጀቱ ጓደኝነቱን ወዳጅነቱ መፍጠር እና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ። ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና እና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በእስራኤል ሰሜናዊ ክፍል የሚገኘው ሚግዳል ከተማ ከኢየሱስ ክርስቶስ ተከታዮች መካከል አንዷ የሆነችው መግደላዊት ማርያም የትውልድ ስፍራ መሆኑ ይነገራል። ከገሊላ ባህር አቅራቢያ በሚገኘው በዚህ ስፍራ የእስራኤል ባለስልጣናት እንቅስቃሴ የበዛበትን ጎዳና ማስፋት ይፈልጋል። ይህን ከማድረጋቸው በፊት ግን በስፍራው አንዳች ታሪካዊ እርባና ያለው ነገር አለመገኘቱን ቀድሞ ማረጋገጥ አለባቸው። ይሁን እንጂ አንድ የብዙ ሰዎችን ትኩረት የሰረቀ ነገር ተገኝቷል። የሮኪሮስንን ዘገባ ሀብታሙ ስዩም ያሰማናል። ከአስር ዓመታት በፊት በሐዋርያት ወንጌል ላይ የተጠቀሰችው የኢየሱስ ክርስቶስ ተከታይ መግደላዊት ማርያም የትውልድ ስፍራ እንደሆነ በሚነገርለት ጥንታዊው የሚግዳል ከተማ የቀደምት ታሪክ አጥኚዎች የእብነ በረድ ወለል ያለው በባለቀለም ስዕሎች ያጌጠ ጥንታዊ ቤተ መቅደስ በቁፋሩ አግኝተዋል። አሁን ደግሞ ወከባ ከማያጠው አውራ ጎዳና በሌላ ገጽ ላይ ሌላ ቤተ መቅደስ አግኝተዋል። ኢየሱስ ክርስቶስ በምድር በኖረበት ዘመን እንደታነጹ የሚነገርላቸው ሁለት ቤተ መቅደሶች በአንድ ስፍራ ሲገኙ ይሄ የመጀመሪያ ጊዜ ነው። ዲና አቤሰሎም ጎርኒ ከሃይፋ ዩኒቨርሲቲ የመጡ የቁፋሩ ሂደቱን የመሩ ባለሙያ ናቸው። እድሜው እስከ መጀመሪያው ክፍለ ዘመን ኢየሱስ ክርስቶስና ማርያም መግደላዊት እስከነበሩበት ዘመን የሚመዘዝ ሰፊ መንደር ዳግም ለእይታ እንዲበቃ አድርገናል። ቤተ መቅደሱ በኢየሩሳሌም ውስጥ ግልጋሎት ይሰጥ ነበር። የጊዜ ሰሌዳው በጣም ግልጽና እቅጩን የተቀመጠ ነው። ከዚያን ጊዜ በፊትም ሆነ በኋላ ስለሆነው የሚነግረን ምንም ሌላ ማስረጃ የለንም። እጅግ ጠቃሚና አስደሳች የቁፋሮ ዘመቻ ነበር። በወቅቱ የአይሁዳውያን የጸሎትና የመሥዋዕትነት ሥነሥርዓት ይከወን የነበረው በኢየሩሳሌም በሚገኘው ቤተ መቅደስ ነበረ። በሚግዳል ከተማ በቁፋሮ እንደተገኙት ዐይነቱ ሁለቱ ቤተ መቅደሶች ለሕዝባዊ ስብሰባና ለቅዱስ መጽሐፍ ጥናት አገልግሎት የሚውሉ ነበሩ። ዲና አቢሴሎም፣ በድጋሜ ሁለት ሺህ ዓመት ካስቆጠረ ቤተ መቅደስ አጠገብ ቆመናል። የማይታመን ነው። ብዙ መረጃዎች ይሰጠናል። በዚህ ይኖሩ የነበሩ አይሁዶች ከቤተ መቅደሱና ከኢየሩሳሌም ጋር ስላላቸው ግንኙነት ያሳውቀናል። ልዩና ውብ የሆነው ድንጋይ ራሱ ከኢየሩሳሌም ቤተ መቅደስ በዚህ በገሊላ ለሚኖሩ የአይሁድ ማህበረሰቦች ሲባል የመጣ ነው። ይሄ የጥናት ስፍራ ሰፊና መላውን ጥንታዊ የማግዳላ ከተማን የሚያካልል ነው። ቁፋሮውን በጥንቃቄ ለማከናወን ተመራማሪዎች በርከት ያሉ ሰራተኞች አስፈልገዋቸዋል። እነዚህ ሰራተኞች በሙሉ በልዩ ፈቃድ ከምዕራብ ፍልስጤን የመጡ ናቸው። ከእነሱ መካከል አንዱ ከማል ሳማይሶ ነው። ፈጣሪ ይመስገን፣ በዚህ ያለው ስራ ጥሩ ነው። ሰራተኞችም ስራም አለ። ስፍራው ደግሞ በጣም ያምራል። እንዴት ስራው እንደምናከናውን አስተምረውናል። እኛም ስራውን ወደነዋል። ያለው ከማል በእስራኤል ሕግ መሰረት ማናቸውም ግንባታዎች ከመደረጋቸው በፊት የአርኪኦሎጂ ጥናት በስፍራው ሊደረግ ይገባል። በርካታ ጠቃሚ ታሪካዊ ስፍራዎች የተገኙት እንዲህ ባለው ድንገተኛ ሰሳ ነው። በዚህ ስፍራ ላይ በቁፋሮ ስራ ላይ የተሰማሩት የታሪክ ተመራማሪዎች ግኝታቸው በተገቢው ሁኔታ እንደሚያዝ ተስፋ ያደርጋሉ። ይሁዳ ገብሪን አንዱ ናቸው። በእስራኤል አውራ ጎዳና ድርጅትና የቅርስ ባለሥልጣን ዘንድ ማወላወል ተፈጥሯል። አሁን ምን እናደርግ? ወደፊት ንግፋ በዚህ ጠቃሚ ታሪካዊ ስፍራ የሚደረግን ስራ ማስቆም እንደማይቻል አውራ ጎዳናውን በተመለከተ የያዘውን እቅድም እንዲቀይር መንግስትን ለማሳመን ጥረት እያደረግን ነው ነው ያሉት እሳቸው። ትርክቶችና የእምነት መዛግብት ኢየሱስ ክርስቶስ በዚህ ስፍራ ላይ አስተምረዋል ቢሉም የቁፋሮ ባለሙያዎች ግን እስካሁን በቀጥታ ይህንን የሚገልጽ ማስረጃ አላገኙም። የመጽሐፍ ቅዱስ ታሪክ አጥኚዎች መግደላዊት ማርያም ይህንን ቤተ መቅደስ ልትጎበኝ የምትችልበት የታሪክ አጋጣሚም ተፈጥሯል ብለው ያምናሉ። ሰዎች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ ና እኔም ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ና በትዊተር ገጻችን አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።